ዩናይትድ ስቴትስና ኢትዮጵያ አስተዳደርና ሰብአዊ መብቶችን በሚመለከቱ ስፋት ያላቸው ጉዳዮች ላይ በግልጽነት ለመወያየት መስማማታቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ ዛሬ ባወጣው መግለጫ አስታውቋል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ቶም ማሊኖስኪ እና በኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ የሚመሩት የሁለቱ አገሮች ቡድኖች ዛሬ ያደረጓቸው ውይይቶች የኢትዮጵያ መንግስት የምርጫ ህጉን ለማሻሻል የገባውን ቃል እንዲገፋበት ማሳሰብን ጨምሮ ስፋት ባላቸው ጉዳዮች ላይ መወያየታቸውን ኤምባሲው አክሎ አስታውቋል። በተጨማሪም በአስቸኳይ ጊዜ አዋጁ ወቅት ህገ መንግስታዊ መብቶች እንዲከበሩ ለውይይት ሁኔታዎች እንዲመቻቹ ጠንካራና መገናኛ ብዙኃን እንዲኖሩም ውይይቱ ትኩረት አድርጓል። መሠረታዊ ነጻነቶች እየተከበሩ የጥላቻ ንግግሮችን ለመቆጣጠር እንዲቻልና የሲቪል ማህበረሰብ አስፈላጊ ሚና ለመልካም አስተዳደርና ለ አመታዊው የዩናይትድ ስቴትስ የሰብአዊ መብቶች ያለውን ጥቅም አንስተው የሁለቱ አገሮች ቡድኖች መክረዋል። በኢትዮጵያ የውጭ ጉዳይ ሚኒስትር ዴታ ሂሩት ዘመዴንህ እና በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ ፒተር ቬሮማን ተባባሪነት ሊቀመንበርነት የተመራው ይህ ሰባተኛው የሥራ ቡድን ስብሰባ ወደፊት በሚያደርጓቸው ውይይቶች በግልጽነት ለመነጋገር መስማማታቸውን የኤምባሲው መግለጫ አመልክቷል።